የወጣቶች ዓለም የቀድሞው የደቡብ አፍሪቃ መሪ ኔልሰን ማንዴላ ትምህርት ዓለምን ለመለወጥ የሚያስችል ትልቅ መሳሪያ ነው ሲሉ በአንድ ወቅት ተናግረዋል። በኢትዮጵያም ቢሆን የበላና የተማረ ወድቆ ያወድቅም የሚለው አባባል ይታወቃል። ቀደም ሲል ለአፍሪቃውያን ፈተናው ወላጆች ልጆቻቸውን ትምህርት ቤት አለመላካቸውና አለማስተማራቸው ነበረ። አሁን ላይ ይህ ችግር የቀነሰ ቢሆንም ስራ አለማግኘትና የትምህርት ጥራቱ የሚያማረራቸው ብዙዎች ናቸው። ወጣት ታንዛኒያውያን የሚሉትን በቅድሚያ እናሰማችሁ። ታንዛኒያ ውስጥ አምስት የስርዓተ ትምህርት ማሻሻያዎች ተደርገዋል። ነገር ግን ለይዘቱ አስፈላጊ የሆነው ነገር በአምስቱም ማሻሻያ ውስጥ አልተካተተም። ይህ ማለት ደግሞ የተጻፈው ስርዓተ ትምህርትና ከትምህርት ክፍል ውጭ እየሆነ ያለው ፍጹም አይጣጣምም። ትልቁ ችግር የአመራር ችግር ነው። ችግሩ ምኑ ጋ እንደሆነ እንኳን አያውቁትም። የቀድሞ የጨቋኝ ቀኝ ገዢዎችን የትምህርት ሥርዓት ነው ዛሬም ወጣቶቻችንን እያስተማሩበት ያለው። የትምህርት ሥርዓታችን እንደ ቁማር አሸናፊና ተሸናፊ አለበት። እኔ የኤሌክትሮ ኢንጂነሪንግ ተማሪ ነኝ። ሀገሪቷ በአሁኑ ሰዓት በቴክኖሎጂ ውጥረት ውስጥ ነው የምትገኘው። እኛ በሁለተኛው የኢንዱስትሪ አብዮት ውስጥ ስንሆን፣ ሌሎች ሀገሮች ደግሞ ቀዳሚውን ስፍራ ይዘዋል። በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስና በሮቦት በመሳሰሉት ብዙ ቀድመውናል። ባለን የትምህርት አሰጣጥ የተነሳ ከውጭ ሀገራት ጋር ወጥ መሆን አልቻልንም። እኛ ስለ ኤሌክትሮኒክስ የተማርነው በተግባር የማናየውን ነው። ክፍል ውስጥ እንዲሁ በቃል ትማራለህ። ወደ ቦታው ስትሄድ ግን እንደዛ አይነት ነገር አይተህ አታውቅም እና በጣም የተለየ ነው። እንደ ዮዲት ማራክ ያሉ ሌሎች የታንዛኒያ ተማሪዎች ደግሞ ትምህርታቸውን ሲያጠናቅቁ ጨርሶ ስራ ማግኘታቸውም ያጠራጥራቸዋል። ከእኔ በፊት ተመርቀው የጨረሱትን ተማሪዎች ሳይ ምን ይውጠኛል ብዬ አስባለሁ። ትምህርት ሊጠቅመኝ ይገባ ነበር አይደል? የተለያዩ አቅጣጫዎች ሊያሳየኝ እና አማራጮች ሊጠቁመኝ ይገባ ነበር። ነገር ግን አንድ አማራጭ ብቻ ነው የሰጠኝ። ይህም አማራጭ አልጠቀመኝም ያለኝ ጉጉትና የፈጠራ ችሎታዬም በሙሉ ነው የገደለው፣ ትላለች ውዲት። የዓለም የኢኮኖሚክ መድረክ 38 የአፍሪቃ ሀገራትን ጨምሮ የ140 ሀገራት የትምህርት ስርዓትን በገመገመበት መዘርዝር ከአፍሪቃ በትምህርት አሰጣጥ ስርዓት ቀዳሚውን ቦታ የያዘችው የሲሸልስ ደሴት ናት። ከዓለም 50 ምርጥ ሀገራት ውስጥ 43ኛውን ስፍራ ይዛለች። ከዛም ቱኒዚያና ሞሪሸስ ይከተላሉ። ደቡብ አፍሪካ ደግሞ ከአፍሪቃ አራተኛውን ስፍራ ይዛለች። ከአፍሪቃ በኢኮኖሚ ልዕለ ሀያል የሆነችው ደቡብ አፍሪቃን በትሆን ስራ አጥነትን እየታገለች ትገኛለች። ወጣቶቿ ግን ባለሙሉ ተስፋ ናቸው። እኔ በግሌ ብዙም አልጨናነቅም። እስከ ሚቃና ትንሽ ጊዜ ይወስዳል። አብዛኞች በመንግስት ላይ ጥገኛ ናቸው። መንግስት ስራ ሊሰጠን ይችላል ነገር ግን ነቃ ብሎ ለሚፈልጉት ነገር መታገል ያስፈልጋል። ከአሜሪካ የትምህርት አሰጣጥ ጋር ሲነጻጸር እኛ ሁለት ዓመት ወደ ኋላ እንቀራለን። አስረኛ ክፍል የምንማረውን እነሱ ስምንተኛ ክፍል ተምረውታል። ግን አንዳንዴ ስራ ማግኘትና ጥሩ ትምህርት ቤት መማር ብቻ ሳይሆን ከስር ተነስቶ ወደ ላይ መስራትም ያስፈልጋል። ከኬንያ የመጣችው ዋንጂኩ ስለ ሀገሪቷ ትምህርት አሰጣጥ ስታስረዳ በፊት የነበረው ስርዓተ ትምህርት ተቀይሯል። ከስምንት አራት አራት ማለትም ስምንት ዓመት አንደኛና መለስተኛ፣ አራት ዓመት ሁለተኛ ደረጃና፣ ቀጣዩ አራት ዓመት በከፍተኛ የትምህርት ተቋም የሚሰጥ ነበር። አሁን ደግሞ 7422 ትላለች። የዶቼ ቬለ ዲደብሊው ጋዜጠኛዋ የስምንት አራት አራቱ ስርዓተ ትምህርት 12 የትምህርት አይነቶች ይሰጥበት ነበር የምትለው ዋንጂኩ በአዲሱ ስርዓተ ትምህርት የትምህርት አይነቶቹ ቁጥርም መቀነሱን ታስረዳለች። and the kind of subjects that I did, for example, home science uh, agriculture, art and craft and music all of those ያኔ የተማርኳቸው የትምህርት አይነቶች እንደ ባልትና፣ እርሻ፣ ስዕል፣ ሙዚቃ የመሳሰሉትን መስጠት አቁመዋል። ስለዚህ ፈተናዎችም አይሰጡም። አሁን ትኩረቱ ሂሳብ፣ ሳይንስ፣ እንግሊዘኛ የመሳሰሉት ትምህርት ላይ ሆኗል። ሳይንስ ኤንድ ኢንግሊሽ ኤንድ ሪድ ኤንድ ራይት። ይሁንና አሁን ብዙም አስፈላጊ አይደሉም ከተባሉትም የትምህርት አይነቶች ብዙ ነገር ቀስም ያለው የምትለው ዋንጂኩ መማሯ ለዛሬው ህይወቷ በረከፋች እንደነበር ታምናለች። ራቢው ደግሞ ከተወለደበት ጋና ውጪ በዴንማርክ እና ብሪታንያ የመማር እድል አግኝቶ ነበር። እዚያም ትልቅ ልዩነት አስተውሏል። ናው ኢን ጋና ቢካስ ኦፍ ዩጅ ነምበር ኦፍ በጣም ብዙ ተማሪዎች ስላሉ ዩኒቨርሲቲ ውስጥ ያለው የተማሪና የመምህር ቁጥር አይመጣጠንም። ጋና ውስጥ በአንድ የትምህርት ክፍል አንድ መምህር አንድ ሺህ ተማሪዎችን ሊሆን ይችላል የሚያስተምረው። ይህም መምህሩ እየተዘዋወሩ ለተማሪዎች ማስረዳት የሚሆን ምክር ለመለገስ አዳጋች እንደሆነ ራቢው ይናገራል። ይህንንም ብሪታንያና ዴንማርክ ከነበረው ተሞክሮ ጋር ሲያነጻጽር ከቁጥሩ መብዛት ጋር በተያያዘ ከመምህር የሚገኘው ምላሽ ወይም ምክር ጋና ውስጥ እምብዛም ነው ይላል። ናይጄሪያውያን ተማሪዎችስ ምን ይላሉ? ናይጄሪያ ውስጥ እየሆነ ያለውን እያያችሁ ነው። ሰዎች ትግል ላይ ናቸው። አዎ ከጊዜ ጋር ብዙ ነገሮች ተቀይረዋል። ልጆችንም እጅግ በሚስብና በሚያስደስት መልኩ ነው እያስተማሩ ወይም እየሰሩ ያሉት። ሌላው ወጣት ግን በዚህ አይስማማም። መንግስት ትምህርት ሲያጠናቅቁ ስራ የማይሰጥ ከሆነ አስራ አራት የትምህርት አይነት መስጠቱ ፋይዳው ምኑ ላይ ነው ሲል ይጠይቃል። ይህ ብቻ አይደለም። in school we have not even seen our computer our computer lab or computer room ትምህርት ቤታችን ውስጥ የኮምፒውተር ቤተ ሙከራም ሆነ ክፍል የለም። ሰዎች ኮምፒውተር በተግባር እንዴት መጠቀም እንደሚቻልም አያውቁም። ነገር ግን የሚቀርብላቸውን ጥያቄ መልስ በወረቀት ላይ መመለስ ይችላሉ። እዚያ ላይ ነው ችግሩ። ሌላው በተለያየ የአፍሪቃ ሀገራት የሚገኙ ወጣቶች የሚያነሱት ችግር በቂ የትምህርት መገልገያዎች ያለማግኘት ጉዳይ ነው። በይበልጥ ስለ ትምህርት ነክ ርዕሰ ጉዳዮች የሚጽፈው ዚምባብዌያዊ ጋዜጠኛ ሂላሪ ታኩዱስዋ የአፍሪቃን የትምህርት አሰጣጠን በግልጽ ይተቻል። እሱም የአፍሪቃ የትምህርት ስርዓት ነጻ መውጣት አለበት ባይ ነው። ሞቪንግ አዌይ ፍሮም ኤለመንትስ ኦፍ ኤጁኬሽን የአውሮፓውያን ኢምፔሪያሊዝም የትምህርት ስርዓቶችን ከሚያወድሱ የትምህርት አሰጣጥ መላቀቅ አለብን። የአፍሪካን ታሪክና ስኬቶች ስጋት ውስጥ እንዳይከቱት ማለት ነው። የቀኝ ገዢዎች የትምህርት አሰጣጥ ያደረገው ነገር ቢኖር ከአፍሪካ ይልቅ ይበልጥ ስለ አውሮፓ፣ ስለ አሜሪካና ስለ ምዕራቡ ዓለም እንዲወራ ነው። እንደ ናይጄሪያዊው ጸሐፊ ማይክ ኦዞኩቺጉ ከሆነ የአፍሪቃ ሀገራት ከበጀታቸው አንድ አስረኛ የሚሆነውን ለትምህርት ለመመደብ ይቸገራሉ። መንግስት፣ ለትምህርት ዘርፍ ዓመታዊ በጀት ሲመድብ ከአጠቃላዩ በጀት ቢያንስ 12 በመቶውን ለትምህርት መመደብ አለበት ይላል ናይጄሪያዊ ጸሐፊ። በአፍሪቃ ሀገራት የትምህርት አሰጣጥና ችግሮቹ ላይ ያተኮረው የዛሬው የወጣቶች ዓለም ዝግጅት በዚሁ ተጠናቀቀ። እናንተም ተሞክሯችሁን አካፍሉን። ልደት አበበ ነኝ። ጤና ይስጥልኝ።